የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እንዲሁም በ25 ሜትር ባንድ በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሐሙስ ኅዳር 20 ቀን 2011 ዓ.ም ፕሮግራማችን ጀመረ። በመብት ረገጣ የተከሰሱ ባለስልጣናት ገንዘብ እንዲታገድ ከኢትዮጵያ መንግስት ቀረበ ስለተባለ ጥያቄ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣናት ተናገሩ። ከኢትዮጵያ መንግስት የቀረበ እንደዚህ ያለ ጥያቄ ቢኖር እንኳን አስተያየት ልሰጥበት አልችልም። መኖሩን ግን አላረጋገጥንም፣ ስለዚህ አላስተባበልንም። ለማንኛውም ስለ እንደዚህ አይነት ጉዳዮች በይፋ በአደባባይ አንነጋገርም። የአፍሪካ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ቲቦር ናጅ ናቸው። ዝርዝሩ በአብይሮስ ይቀርባል። ዛሬ ሁለተኛው አጋማሽ በወቅታዊ ቅንብሮች የተያዘ ነው። ከዓለም ዜናው መካከል ዋና ዋናዎቹ ግን በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለሥልጣናት ገንዘብ እንዲታገድ ከኢትዮጵያ መንግስት የቀረበ ጥያቄ ስለ መኖሩ አናረጋግጥም፣ አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። የጅግጅጋ ዩኒቨርሲቲ ተማሪዎች ማኅበረሰቦችን በማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዝደንት ጥሪ አቅርበዋል። በዘውግ መስመር ሁኔታዎችን መቃኘት ኋላ ቀርነት ነው አሉ ኢትዮጵያ ወደ ተለያዩ አፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረከበች የሚሉት ናቸው። አመሰግናለሁ ሰሎሞን። ጤና ያስጥልና አድማጮች፣ እንደምንውላችሁ ያምሽታችኋል። የምናስተናግዳችሁን የአዲሱ አበበና እኔም ሰለሞን ክፍሌን እስከ አራት ሰዓት አብረናችሁ እናመሻለን። እናንተም አብራችሁን አምሹ። ፕሮግራማችን የሚመራልን ንጉሡ ታምሬ ነው። አሁን የዓለም ዜናው ይቀድማል። በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለሥልጣናት ገንዘብ እንዲታገድ ከኢትዮጵያ መንግሥት የቀረበ ጥያቄ ስለ መኖሩ አናረጋግጥም፣ አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። ስለ ጉዳዩ የተጠየቁት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ እንደዚህ አይነት ነገሮችን በአደባባይና በይፋ አንናገርም ነው ያሉት። ሀገራቸው በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን እንደምትደግፍም ረዳት የውጭ ጉዳይ ሚኒስትሩ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ገልጸዋል። ይህም ዜና የዕለቱ አብይ ርዕስ ወደ ኋላ ያብራራል። የጅግጅጋ ዩኒቨርሲቲ ተማሪዎች ማኅበረሰቦችን በማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዝዳንት ጥሪ አቀረቡ። በዘውግ መስመር ሁኔታዎችን መቃኘት ግን ኋላ ቀርነት ነውም ብለዋል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃችም ዩኒቨርሲቲውን የጎበኙት አምባሳደር ማይክ ሬነርስ አስታውቀዋል። የጅጅጋ ዩኒቨርሲቲ ተማሪዎችን ሀገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መጽሔት በዚህም ላይ ዝርዝር ያለ ዘገባ ይኖረዋል። ኢትዮጵያ ወደ ተለያዩ የአፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረክባለች። ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰደ ያለው የለውጥ እርምጃ ባለም አቀፉ ማህበረሰብ የተሰጠው በጎ ምላሽ አስተዋጽኦ እንዳበረከተ ተመልክቷል። ፎርዋርድ ኬይ ይህን ውጤት ይፋ ያደረገው በቀን ውስጥ የተጓጓዙ የአየር ትራንስፖርት ተጠቃሚዎችን መረጃ ከገመገመ በኋላ መሆኑ ተዘግቧል። በዚህም በአዲስ አበባ በኩል ከሳራ በታቸው ወደሚገኙ ሀገራት የሚጓዙ ሰዎች ቁጥር ከፈረንጆቹ 2013 ወደ 2017 የሰማኒያ አምስት በመቶ እድገት አሳይቷል ተብሏል። በተመሳሳይ እነዚህን ተጓዦች በማስተናገድ ቀዳሚ የነበረችው ዱባይ በተመሳሳይ ጊዜ የ31 በመቶ እድገት ማሳየቷን ድርጅቱ ይፋ አድርጓል። በተለይም ኢትዮጵያ አፍሪካውያን በመዳረሻ አውሮፕላን ማረፊያ ቪዛ እንዲያገኙ መፍቀዷና በኦንላይን የቪዛ አገልግሎት መጀመሯ እንዲሁም በመንግስት ቁጥጥር ስር የነበሩ ግዙፍ ተቋማት ለግል ባለሀብቶች ክፍት እንደምታደርግ መግለጿ ለእድገቱ ምክንያት ሆነዋል ተብሏል። የቦሌ ዓለም አቀፍ አውሮፕላን ማረፊያ እየሰፋ መምጣት ከዚህ ቀደም ከሰሜን አሜሪካ ወደ አህጉሪቱ የሚመጡ አፍሪካውያን በለንደን ፓሪስና ፍራንክፈርት የሚያደርጉትን እረፍት በመተው ቀጥታ ወደ አዲስ አበባ መብረር መጀመራቸውም ተመልክቷል። የዩናይትድ ስቴትስ ጦር ሰራዊት በሶማሊያ አዲስ የአየር ጥቃት አካሂዶ ሶስት የአልሻባብ ነውጠኞችን ገድሏል ሲል አፍሪኮም አስታወቀ። የማክሰኞ ጥቃት የተካሄደውም በሙዱ ግዛት ደባ ሺል አቅራቢያ በምትገኘው ቆይ አድ ውስጥ መሆኑ ተገልጧል። ዩናይትድ ስቴትስ ከአንድ ሳምንት በፊት በዚው አካባቢ ተመሳሳይ ጥቃት አድርሳ ሀምሳ የአልሻባብ ተዋጊዎችን ገድያለሁ ማለቱ አይዘነጋም። የአካባቢው ምንጮች ለአሜሪካ ድምፅ እንደተናገሩት የቅርብ ጊዜው የአየር ጥቃት ኢላማ ያደረገው የአልሻባብ ተሽከርካሪዎችን ነው። በእነዚሁ ምንጮች ተጨማሪ ገለጣ መሰረት ተሽከርካሪዎቹ የአንድ አብዱ ሀቡር መሐመድ ሚሬ የተባለ ባለ አነስተኛ ማዕረግ የአልሻባብ ወታደራዊ መሪ ንብረት ናቸው። በአፍሪኮም መግለጫ መሰረት ማክሰኞው የዩናይትድ ስቴትስ የአየር ጥቃት የተጎዳ ወይም የሞተ ሲቪል የለም። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ሳውዲ አረቢያ ለምትመራው የየመኑ ጦርነት የምትሰጠውን ድጋፍ ለማስቆም ያለመውን የሕግ ረቂቅ ሴኔቱ ማለትም የሕግ መወሰኛው ምክር ቤት ትላንት 63 ለ37 በሆነ ድምፅ አሳልፎታል። ይህ የሚያመለክተው ሳውዲ አረቢያን በተመለከተ ምንም እንኳ ሁለት ከፍተኛ የፕሬዝደንት ዶናልድ ትራምፕ ብሔራዊ ጸጥታ ቡድን አባላት ትላንት ለጠቅላላው ምክር ቤት ማብራሪያ ከሰጡም በኋላ በዋይት ሀውስ ቤተ መንግሥትና በምክር ቤት አባላቱ መካከል ሰፊ ልዩነት መኖሩን ነው። መጽሔት በዚህም ላይ ወደ ኋላ ማብራሪያ ይሰጥበታል። የቀድሞው የፕሬዚዳንት ዶናልድ ትራምፕ የግል ጠበቃ ማይክል ኮሆን ዛሬ ፍርድ ቤት በቀረቡበት ወቅት ለዩናይትድ ስቴትስ ምክር ቤት የምስክርነት ቃል በሰጡበት ወቅት መዋሸታቸውን አምነዋል። በዚህም አዲስ ክስ ተመስርቶባቸዋል። አዲሱን ክስ ለፍርድ ቤት ያስመዘገቡት ሩሲያ በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባቷን የሚመረምረውን ልዩ አካል የሚመሩት ሮበርት ሞለር ናቸው። ቀደም ሲል የምርጫ ዘመቻ ፋይናንስ ህግጋቶችን በመጣስ ጥፋተኛ መሆናቸውን ያመኑት ማይክል ከሆን በሞስኮ የትራምፕ ተቋማት ለማደራጀት የተያዘ ድርድር ጥረቶችን መርተዋል ተብሏል። ከሆን እንደ አውሮፓ አቆጣጠር በ2017 ለሴኔቱ የደህንነት ኮሚቴ ከዋሿቸው መካከል በፕሮጀክቱ ላይ የተካሄዱ ድርድሮች ያበቁት በ2016 ዓ ም ነው ማለታቸው ነው። ድርድሮቹ ግን እስከ 2017 መቀጠላቸው ተረጋግጧል። የኡክራይኑ ፕሬዝደንት ፔትሮ ፖሮሼንኮ በሀገራቸውና በሩሲያ መካከል ውጥረት ከተፈጠረ በኋላ የኔቶ ሸሪኮች የባህር ኃይል መርከቦችን ወደ አዞቭ ባህር በመላክ እንዲረዱና ጸጥታውን እንዲያስጠብቁ ጠይቀዋል። ፖሮሼንኮ የሰጡት ይህ አስተያየት በዛሬው ቢልድ በተባለ የጀርመን ጋዜጣ ላይ ሰፍሯል። በሌላ ዜና ደግሞ የቱርኩ ፕሬዚደንት ሬሴፕ ታይፕ ኤርዶጋን በኡክራይንና በሩሲያ መካከል የተፈጠረውን አለመግባባት በተመለከተ የሽምግልና ሚና ለመጫወት እችላለሁ ብለዋል። ኤርዶጋን ከሁለቱ አገሮች መሪዎች ጋር በስልክ ተገናኝተው የተነጋገሩ ሲሆን በዚህ ጉዳይ ላይ በቅርቡ አርጀንቲና በሚካሄደው የጂ 20 መሪዎች ጉባኤ ወቅት ከሩሲያው ፕሬዝደንት ቭላዲሚር ፑቲን እና ከዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ጋር መቀጠል እችላለሁ ሲሉ አስረድተዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ሲናገሩ ፑቲንና ትራምፕ ከነገ በስቲያ ቅዳሜ በሁለቱ ሀገሮቻቸው ግንኙነቶች፣ በአካባቢው ስለተከሰቱ ግጭቶችና የጦር መሳሪያ ቅነሳን ጉዳዮች በተመለከተ በግል ተገናኝተው ይመክራሉ ብለዋል። በመጨረሻም አፍጋኒስታን ውስጥ በኮንትራት የጸጥታ ጥበቃ ስራ የሚሰራው እንግሊዛዊ ኩባንያ ጋስ እንደሚለው ታሊባን ካቡል ከተማ ከሚገኙ ቅጽር ግቢዎች በአንደኛው ላይ ሌሊቱን ባካሄደው ወረራ አንድ እንግሊዛዊን ጨምሮ አምስት ሰራተኞቹ ተገድለዋል፣ ሰላሳ ሁለት ሌሎች ጉዳት ደርሶባቸዋል። ጉዳት ከደረሰባቸው ሰራተኞቹ መካከል አምስቱ በጽኑ መቁሰላቸውንም ኩባንያው ጨምሮ ገልጧል። የሀገሪቱ ባለስልጣናት ከፍተኛ ጥበቃ በሚደረግለት የእንግሊዙ ኩባንያ ላይ ጥቃት መፈጸሙን አረጋግጠው የተገደሉት ሰዎች አስር መሆናቸውንና ሌሎች በርካቶች መጎዳታቸውንም አስረድተዋል። በአጥፍቶ ጠፊዎች ለተፈጸመው ወረራ ታሊባን ኃላፊነቱን ወስዷል። ጥቃቱ በአፍጋኒስታን መንግስትና በወራሪ ወታደሮች ላይ ከባድ ጉዳት አድርሷል ተብሏል። ለሰዓቱ ለዜና የያዝ ነው፣ ጊዜ አበቃ። አድማጮች በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሜ መልካም ምሽት እንመኛለን። አድማጮቻችን አስተናጋጆቻችሁ አዲሱ አበበና ሰለሞን ክፍሌ ነን። ወርሃ ህዳር ለስኳር ህመም ትኩረት የሚሰጥበት ወር መሆኑን ያውቁ ኖሯል። በህመሙ ዙሪያ ዛሬ የሚያነጋግሩን ሐኪም አሉ። ኢትዮጵያ ውስጥ ከመቶ ሀያ ሰው ወይም ስኳር ወይም ቅድመ ስኳር አለው በሱ ግምት ኢትዮጵያ ውስጥ ከሁለት ነጥብ አምስት ሚሊዮን በላይ የስኳር በሽታ ህሙማን አሉ ተብሎ ይገመታል። እኒህ የሰማችኋቸው ናቸው። እንግዳችን ዶክተር ኤልያስ ሰይድ ሲራጅ ይባላሉ። በኋላ ካሉላ ጋር ይወያያሉ። አድማጮች አሁን የምሽቱን አብይ ርዕስ እናሰማለን። በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለስልጣናት ገንዘብ እንዲታገድ ከኢትዮጵያ መንግሥት የቀረበ ጥያቄ ስለ መኖሩ አናረጋግጥም፣ አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። ስለ ጉዳዩ የተጠየቁት በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ እንደዚህ አይነት ነገሮችን በአደባባይና በይፋ አንናገርም ነው ያሉት። ሀገራቸው በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን እንደምትደግፍም ረዳት የውጭ ጉዳይ ሚኒስትሩ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ከፍተኛ የሰብአዊ መብት ጥሰት ፈጸሙ፣ ሰረቁ ባለቻቸው ባለስልጣናት ላይ እርምጃ እየወሰደች ያለችው አገር ከወዳጅ መንግስታት እየተሰጣት ያለው ድጋፍ እስካሁን በግልጽ አልተብራራም። በኢትዮጵያ በከፍተኛ የሰብአዊ መብት ጥሰትና በሌብነት የተጠረጠሩ ወታደራዊና የደህንነት ባለስልጣናት በቁጥጥር ስር የዋሉት በቅርቡ ነው። ዩናይትድ ስቴትስን ጨምሮ በተለያዩ ሀገራት የሚገኝ እነዚህ ተጠርጣሪዎች ገንዘብ እንዲታገድ ከኢትዮጵያ መንግስት ጥያቄ መቅረቡን የሚገልጹ ያልተረጋገጡ ዘገባዎች የሚመለከተውን አካል በቀጥታ አልጠቀሱም። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ የሰጡት መልስም እውነታውን በግልጽ አላብራራም። በርዕሱ ላይ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ የሰጡት ረዳት ሚኒስትሩ ከዚህ አንጻር ያላቸውን መረጃ ይፋ እንደማያደርጉን ያብራሩት፣ ከኢትዮጵያ መንግስት የቀረበ እንደዚህ ያለ ጥያቄ ቢኖር እንኳን አስተያየት ልሰጥበት አልችልም። መኖሩን ግን አላረጋገጥንም፣ ስለዚህ አላስተባበልንም። ለማንኛውም ስለ እንደዚህ አይነት ጉዳዮች በይፋ በአደባባይ አንነጋገርም። ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉት ቲቦርናሽ ወደ አዲሱ ኃላፊነት የመጡት በቅርብ ነው። በዚህ ኃላፊነታቸው የመጀመሪያ የሆነ ጉብኝት ለማድረግ ትናንት አዲስ አበባ የገቡት ረዳት ሚኒስትሩ ዛሬ ጠዋት በአፍሪካና በዩናይትድ ስቴትስ የጋራ ስብሰባ ላይ ተካፍለዋል። ከሰዓት በኋላ ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተገናኝተው ተነጋግረዋል። ከዚህ ንግግር በኋላ ከጋዜጠኞች ጋር ባደረጉት ቃለ ምልልስም ነው ለተለያዩ ጥያቄዎች ምላሽ የሰጡት። በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉ የማሻሻያ እርምጃዎችን በተመለከተ ሲመልሱ ለሌሎች መሪዎች አርያ እንደሚሆንና አገራቸውም እንደምትደግፈው ነው ያስረዱት። እንድንነጋገርባቸው አቅጄ ከመጣሁበት ጉዳይ አንዱ ይህ ነው። ምክንያቱም አስደናቂ የለውጥ ሂደት ነው ያለው ለሌሎች አፍሪቃ መሪዎችም የተናገርኩት ጠቅላይ ሚኒስትራችሁ ከተናገሯቸው አስደናቂና ጠቃሚ ነጥቦች አንዱ ከዚህ በኋላ ተቃዋሚዎቻችንን እንደ ጠላት ሳይሆን እንደ ተፎካካሪ ነው የምንመለከተው የሚለውን ነው። ይህ ትልቅ የአካሄድ ለውጥ ነው። ሌሎች አገሮችም ይህንን ምሳሌ እንዲከተሉ እመኛለሁ። ምክንያቱም ተቀናቃኝ የፖለቲካ ፓርቲ ማለት እንደዚያ ነው። ጠቅላይ ሚኒስትሩ ያንን ሲናገሩ በሰማሁ ጊዜ ልቤ በደስታ ተሞላ። እየተካሄዱ ያሉ የማሻሻያ እርምጃዎችንም እንደግፋለን ምክንያቱም እጅግ ጠቃሚ ናቸውና። በኢትዮጵያ ዲሞክራሲያዊ ስርዓት እንዲገነባና ተጠያቂነትም እንዲረጋገጥ ዩናይትድ ስቴትስ ልትጫወት የምትችለው ሚና ከፍተኛ መሆኑ በተለያዩ ወገኖች ሲገለጽ ቆይቷል። በቅርቡ በኮንግረሱ የጸደቀው የኢትዮጵያ የሰብዓዊ መብትና የተጠያቂነት ህግ ኤችአር 128ም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ የሰብዊ መብት ጥሰት የፈጸሙ የኢትዮጵያ ባለስልጣናትን ተጠያቂ እንዲያደርግ ያሳስባል። የማሻሻያ እርምጃዎችን እየወሰዱ ያሉት ጠቅላይ ሚኒስትር አብይ አህመድም በተለይ ወደ ውጭ የሸሸውን ሀብት በተመለከተ ከተለያዩ ሀገራት ጋር እየሰሩ መሆናቸውን የገለጹባቸው አጋጣሚዎች አሉ። አንዳንዶቹ ይተባበራሉ፣ አንዳንዶቹ ይቸገራሉ ነበር ያሉት። ዩናይትድ ስቴትስ ከዚህ አንጻር ያላት አቋምና ከየትኞቹ እንደምትመደብ እስካሁን ግልጽ አይደለም። አዲሱ የአፍሪካ ጉዳዮች ረዳት ሚኒስትርም በአደባባይ የሚነገር አይደለም፣ በማለት ሁኔታውን ከማብራራት ተቆጥበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከመንግስት ጋር በተደረገ ስምምነት ወደ ሀገር ገብተው ለእርዳታ ስልጠና ማዕከል የበአርዳ የታይ ቅርታ ስልጠና ማዕከል የሚገኝ የሆነ ሰራዊት አባላት መንግስት ለስልጠና የወሰደው ጊዜ ረዘምብን ወደ ቤት እንመለስ ይላሉ። ይሄ ዘገባ እየተጠናቀረ ነው፣ እንደደረሰ እናቀርባለን። ወደሚቀጥለው ዘገባ አልፋለሁ። የዩናይትድ ስቴትስ የውጭና መከላከያ ሚኒስትሮች እስከ መጨረሻው ድረስ ቢማጸኑም የሀገሪቱ የህግ መወሰኛ ምክር ቤት የመን ውስጥ በሺዎች ሁቲ አማጽያን ላይ ለሚካሄደው በሳውዲ አረቢያ ለሚመራ ውጊያ ከአሁን ወዲያ የአሜሪካ ገንዘብ እንዳይሰጥ በከፍተኛ ድምፅ ወስኗል። ውሳኔው ትናንት ያለፈው በ63 ለ37 ድምፅ ሲሆን በመጪው ሳምንት በህግ መምሪያው ምክር ቤት ድምፅ እንዲሰጥበት ይጠበቃል። ዘጋቢዎች ቪክተር ቢየቲና፣ ማይክል ቦውማን የላኩትን አዳነች ፍሳዬ ታቀርባለች። ሪፑብሊካውያን የሚበዙበት የሕግ መምሪያ ምክር ቤት መሪዎች በጉዳዩ ላይ ድምፅ የመስጠት እቅድ እንዳላቸው ስላልገለጹ ይህ በከፍተኛ ድምፅ ያለፈው ውሳኔ በአብዛኛው ለትራምፕ መልእክት የማስተላለፍ ዓላማ ያለው ተደርጎ ታይቷል። ሁለት ከፍተኛ የትራምፕ አስተዳደር የብሔራዊ ጸጥታ ቡድን አባላት ለሕግ መወሰኛው ምክር ቤት ምስጢራዊ መረጃዎች ያቀረቡ ቢሆንም የሕግ መወሰኛው ምክር ቤት ውሳኔ ሳውዲ አረቢያን አስመልክቶ ከዋይት ሀውስ ቤተ መንግሥት ጋር መራራቁን ያሳያል። ይህ የሆነው የሳውዲ አረቢያን መንግስት ሲነቅፍ የነበረው የሳውዲ አረቢያ ተወላጅ ጋዜጠኛ ጀማል ካሾጂ ቱርክ በሚገኘው የሳውዲ አረቢያ ቆንስላ ከተገደለ ወደ ሁለት ወራት የሚጠጋ ጊዜ ካለፈ በኋላ ነው። ዲሞክራቷ ሴኔተር ኤሚ ክለበሻር ለግድያውና የሳውዲ አረቢያ መንግስት በተቃውሞ ላይ ለሚፈጽመ ጭካኔ የተሞላበት ጭቆና የምንሰጠው ምላሽ ተመሳሳይ በደል ለሚፈጽሙ ሌሎች ሀገሮች ትምህርት ይሆናል። የሕግ መወሰኛ ምክር ቤት ኮሚቴ ውሳኔ መላው የሕግ መምሪያ ምክር ቤት እርምጃ እንዲወስድበት ይቀርባል። ሪፑብሊካዊ ሴኔተር ቶን ያንግ ጊዜ የሚሰጠው ጉዳይ አለመሆኑን አስገንዝበዋል የመን ውስጥ አስራ አራት ሚሊዮን የሚሆን ህዝብ በረሃብ አፋፍ ላይ ባለበትና ሁኔታዎች እየተባባሱ በሄዱበት በአሁኑ ወቅት ጊዜ የሚሰጠው ነገር አይደለም። ውሳኔው ከማለፉ ቀደም ብለው ከፍተኛ የፕሬዚደንት ዶናልድ ትራምፕ አስተዳደር የብሔራዊ ጸጥታ አባላት ዩናይትድ ስቴትስ ለሳውዲ አረቢያ የምትሰጠው እገዛ ቢቋረጥ በየመን የሰላም መፍትሄ እንዳይኖር ያሰናክላል በማለት ተከራክረው ነበር። የውጭ ጉዳይ ሚኒስትር ማይክ ፖምፓዮ ያብራራሉ። ሰላማዊ መፍትሄ እንዲኖር ለወራት ያህል በዲፕሎማቲክ መንገድ ስንጥር ቆይተናል። አካሄዳችንም ትክክል ነው ብለን እናምናለን። የትራምፕ አስተዳደር የመከላከያ ሚኒስትር ማቲስ እና እኔ በአሁኑ ወቅት ለሳውዲ አረቢያ እርዳታ የማቋረጥ ውሳኔ ማሳለፍ የሰላም ጥረቱን ያሰናክላል የሚል እምነት አለን። ሁቲዎችንና ኢራንን ያበረታታልና ይህ ክርክር ግን የአብዛኛውን የሕግ መወሰኛ ምክር ቤት አባላትን አላሳመነም። ሪፐብሊካዊው ሴኔተር ማይክ ሊ የሌሎችን ጦርነት ስንዋጋ ቆይተናል ይላሉ። የሌሎችን ጦርነት ስንዋጋ ቆይተናል የአገሪቱ ምክር ቤት ያላወጀው ጦርነት የአገሪቱ ወታደራዊ ኃይል በጦርነቱ እንዲሳተፍ የምክር ቤቱ ይውንታ ሳይገኝበት የሲአይኤ ማለት የሀገሪቱ የማዕከላዊ ስለላ አገልግሎት ሥራ አስኪያጅ ጄና ሃስፐል ለሕግ መወሰኛው ምክር ቤት ምስጢራዊ መረጃ በተሰጠበት ወቅት አለመገኘታቸው ራሱ የምክር ቤቱን አባላት አስቆጥቷል። ሲአይኤ የአሜሪካ ነዋሪ የነበረው ካሾጂ የተገደለው በሳውዲ አረቢያ አልጋወራሽ መሐመድ ቢን ሳልመን ትዕዛዝ ነው የሚል ድምዳሜ ላይ መድረሱን በሰፊው ሲዘገብ ቆይቷል። ዲሞክራቱ ሴኔተር ባብ መነንደዝ የሕግ መወሰኛው ምክር ቤት ስለ ምስጢራዊው መረጃ ከሲአይኤ ዲሬክተሯ ከራሳቸው መስማት ያለመቻላችን በራሱ የሚያስቆጣ ነው። እንዲህ አይነቱ ተግባር እየተካሄደ ስላለው ነገር ብዙ ይነግረኛል። የዋይት ሀውስ ቤተ መንግስት ካሾጅን ያስገደለው ማን እንደሆነ የሚያረጋግጥ ንምዳሜ ላይ አልተደረሰም በሚል መከራከሩን ቀጥለዋል። የመከላከያው ሚኒስትር ጅም ማቲስ አልጋውራሹ በጉዳዩ ውስጥ እጃቸው እንዳለበት የሚያረጋግጥ ፍንጭ አላገኘንም፣ የስለላ ማህበረሰብም ሆነም ማንም ሌላ ያገኙት ማስረጃ የለም። ዲሞክራት ክሪስ ኮንስ በበኩላቸው የቅርብ ወዳጃችን ለሆነችው ሳዑዲ አረቢያ ግልጽና ጠንካራ መልዕክት ማስተላለፍ ያለብን ይመስለኛል። የአሜሪካ ነዋሪ በነበረው ጋዜጠኛ ላይ የተፈጸመው ግድያና የመሳሰሉትን መሰረታዊ እሴቶቻችን የሚጥሱ ተግባሮች በቸልታ እንደማይታለፉ ግልጽ ማድረግ ያስፈልጋል። ማይክል ኦሃንለን የተባሉ በብሩኪንግስ ተቋም የሚሰሩ ተንታኝ አንድ የዩናይትድ ስቴትስ ምክር ቤት ውሳኔ ስላሳለፈ የዩናይትድ ስቴትስና የሳውዲ አረቢያ ግንኙነት ይቋረጣል ማለት አይደለም ይላሉ። ጸጥታቸውን በማስጠበቅ በኩል እረዳቸዋለን፣ እነሱ ደግሞ ነዳጅ ዘይት ለዓለም ያቀርባሉ። ይህ መሠረታዊ የሆነ ግንኙነትና ትብብር በዚህ ምክንያት ይናጋል ማለት አይደለም። ይሁንና የዩናይትድ ስቴትስ ምክር ቤት በሳውዲ አረቢያ ላይ ያለው አመለካከት ተለውጧል። ወደ 20 የሚጠጉ ካሾጂ ከመገደሉ በፊት በሳውዲ አረቢያ ላይ እንዲህ አይነት ውሳኔ እንዳይተላለፍ አድርገው የነበሩት ወደ 20 የሚጠጉ ሴኔተሮች አሁን ውሳኔውን ደግፈዋል። ወደ ቀጣዩ ዘገባ እናልፋለን። በጅግጅጋ ዩኒቨርሲቲ ተማሪዎች ማኅበረሰቦችን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዚደንት ጥሪ አቅርበዋል። የዘውጌነት አስተሳሰብ ኋላ ቀር ነው ብለዋል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራእይና ለውጥ በእጅጉ እንደ ተነቃቃች አምባሳደር ማይክል ሮይነር አስታውቀዋል። የጅግጅጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አመሃ ዝርዝሩን ልኳል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጅግጅጋ ዩኒቨርሲቲ ተገኝተው ለማኅበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሠረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ላለፉት ሁለት አስርተ ዓመታት በአገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርስቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ ያቀረቡ። እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራቸዋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመለያየት ሚና አይደለም መጫወት ያለባችሁ። እንደዚህ ያለ አካሄድ በጣም ኋላቀር ነው። እናም በዚህ ዩኒቨርሲቲ ያሉ ተማሪዎች ለሀገሪቱ የተሻለ እድል ለማምጣት በአንድነት እንድትቆሙ አበረታታለሁ። አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት በአንድ ወይም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ። ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጭ ከሚገኙ መስተጋበሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው። የዩኒቨርሲቲው ፕሬዚዳንት አቶ ኤልያስ ኡመርም ይህንን ጨምረው ነበረም ሉዓላዊ ወይም ባለብዙ ባህል አስተሳሰብ ማካበት በየትም አቅጣጫ ለመዘዋወር ኃይልና ጉልበት ይሰጣል። ከምስራቅ ወደ ምዕራብ፣ ከሰሜን ወደ ደቡብ ምሄድ ትችላላችሁ። ይሁንና ጠባብ አስተሳሰብና አመለካከት ከያዛችሁ ከተወለዳችሁበት መንደር አርጅቶ መሞት ብቻ ነው እጣፈንታችሁ አምባሳደር ማይክል ራይነር በበኩላቸው ያተከሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክ ግን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ የኢትዮጵያ መሪዎች የተለየ አሰራርና ሀገሪቱ አዲስ ዕድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመላከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል። በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዙሃነትና አንድነት እንዲከበር ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት ሁሉም ለብልጽግና ለስኬታማነት የራሳቸውን መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋቸዋለች። አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግሥታቸው ያለውን አቋም በግልጽ ያስቀምጡ ይመስላል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራእይና ለውጥ በእጅጉ ተነቃቅታለች። የዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል። በጎም ሆነ ክፉ ኢትዮጵያ ማለት የኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት እድል ግን ገና ነው። ይህን የወደፊት ታሪክ መስራት ደግሞ የእናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አገራችሁ ሆና ትቀጥላለች። አጋራችሁ፣ ይቅርታ ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ እውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የእናንተን መጻኤ እድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሠረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ። እናም መጻኤው ዕድላችሁ ከእጃችሁ መሆኑን አስታውሱ። አመሰግናለሁ። በመጨረሻም በአዳራሹ ከተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ሬይነርት ቀርቦላቸው መልስ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣይ ዘገባ እናልፋለን። ከመንግሥት ጋር በተደረገ ስምምነት ወደ ሀገር ገብተው በአርዳይታ የሥልጠና ማዕከል የሚገኙ የኦነግ ሠራዊት አባላት መንግሥት ለሥልጠና ብሎ እየወሰደብን የሚገኘው ጊዜ ረጅምና አላግባብ ነው፣ ወደ ቤተሰቦቻችን እንዲሸኙን እንፈልጋለን ሲሉ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። መንግሥት በበኩሉ ቆይታው የተራዘመው ከሥልጠናው አስፈላጊነት አንጻር መሆኑን የገለጸ ሲሆን ከአንድ ወር ባልበለጠ ጊዜ ውስጥ ስልጠናው ተጠናቅቆ እንደሚሸኙ ስምምነት ላይ መደረሱን ገልጿል። ሙክታር ጀማል ዝርዝሩ አለው። በአርዳይታ የስልጠና ማዕከል የሚገኙ የኦነግ ሰራዊት አባላት ስልጠናውን ጨርሰን ወደ ቤተሰቦቻችን መመለስ ብንፈልግም መንግሥት አላግባብ ጊዜ በማራዘም እያቆየን ይገኛል ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጸዋል። ተምረን ጨርሰናል። እነሱ የሚያስተምሩን ትልቁ ነገር በተለያዩ ቦታ የሚገኙ አመራሮቻቸውን በማምጣት ስለ ጥቃቅንና አነስተኛ ብቻ አንድ ነገር ነው የሚያስተምሩን። በማሰልጠኛ ማዕከሉ ወደ ሦስት ወር ገደማ መቆየታቸውን የገለጹ የሰራዊቱ አባላት ቅሬታችንን በተደጋጋሚ ብንገልጽም መልስ የሚሰጠን አካል አላገኘንም ሲሉ ነው የሚናገሩት። የሰራዊቱ አባላት ከሰባት መቶ በላይ የሚሆኑ ከኦሮሚያ ጸጥታ ኃይል ጋር ተቀላቅለው ለመቀጠል መርጠው ወደ ፖሊስ ማሰልጠኛ መግባታቸውን የነገሩኝ እዛው አርዳይታ ማሰልጠኛ ውስጥ የሚገኙት የሰራዊቱ አመራርና የኦነግ ማዕከላዊ ኮሚቴ አባል መሆናቸውን የነገሩኝ አቶ ደራራ በርሲሳ ሰልጣኞቹ በቶሎ ስልጠና ጨርሰው ወደ ቤተሰቦቻቸው መሄድ ቢፈልጉም የተወሰኑ አስፈላጊ ስልጠናዎች መኖራቸውን ከሁለቱም ወገን ከፍተኛ አመራሮች ጋር ስለተነጋገርን ከአንድ ወር ባልበለጠ ጊዜ እንዲጠናቀቅ ተስማምተናል ብለውኛል። በሁለት ሳምንት ውስጥ ሁሉንም ነገር አጠናቀን ስልጠና መስጠት አንችልም። ያለው ጊዜ ወደ አንድ ወር ተጠግቶ በአንድ ወር ውስጥ እንድናጠናቅቅ መግባባት ላይ መድረስ አለብን በሚል ሐሳብ በስፋት ተነጋግረን ተከራክርንበት። ያሉንን ሐሳቦች በመግለጽና የነበሩትንም ጉድለቶች በመናገር ተወያይተንበታል። በዚህ ላይም በጥሩ መግባባት ላይ የተለያየ ነው። በመጨረሻም ይህንን አንድ ወር የተባለውን ውሳኔ እንወስዳለን። ነገር ግን የአንድ ወር ቆይታ ጊዜን ስንቀበል ከተባለው ጊዜ አንድም ቀን ቢያልፍ በማግስቱ ግቢውን ለቀን እንደምንወጣ የመንግሥት አካልም ማወቅ አለበት ድርጅታችንም ማወቅ አለበት ብለን ነግረናቸዋል። በመንግስት በኩል ለሰራዊቱ አባላት እየተሰጠ ያለው ስልጠና የተለያዩ ማህበራዊና ምጣኔ ሀብት ላይ ያተኮሩ በመሆኑ ወደ ማህበረሰቡ ሲመለሱ እንዳይቸገሩ በተለያዩ ባለሙያዎች የሚሰጥ መሆኑን ነው የኦሮሚያ ጸጥታና አስተዳደር ቢሮ የሚገልጸው። የቢሮው ምክትል ኃላፊ አቶ ኑሬ ቀመር ሰልጣኞቹ የቀረውን የስልጠና ጊዜያቸውን በአትኩሮት እንዲከታተሉ መልእክት አስተላልፈዋል። መንግሥት አቆይቶናል የሚለው ጥያቄ ትክክለኛ ጥያቄ ነው። ምክንያቱም በየቆላው የነበሩ ሰዎች አሁን በሰላም ወደ ሀገር ሲገቡ ቤተሰብም ይናፍቃሉ። እኛ ደግሞ እያልን ያለነው አሁንም በደንብ ተረድተው ኑሯቸውን ከማኅበረሰቡ ጋር ሊያሻሽሉ እንዲችሉ ሁሉንም መከታተል ይኖርባቸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር እናመሰግናለን። ዜናውን አባቃን ማለት የዓለም ዜናንም የትንታኔውንም ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ከምሽቱ በኢትዮጵያ አቆጣጠር ሶስት ሰዓት ከሰላሳ ሶስት ደቂቃ እየሆነ ነውና ዋና ዋና ዜናውን ሰሎሞን ክፍሌ ያስታውሰናል። በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለሥልጣናት ገንዘብ እንዲታገድ ከኢትዮጵያ መንግሥት የቀረበ ጥያቄ ስለ መኖሩ አናረጋግጥም፣ አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። ስለ ጉዳዩ የተጠየቁት በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናች እንደዚህ አይነት ነገሮችን በአደባባይና በይፋ አንናገርም ነው ያሉት። ሀገራቸው በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን እንደምትደግፍም ረዳት የውጭ ጉዳይ ሚኒስትሩ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ገልጸዋል። የጅግጅጋ ዩኒቨርሲቲ ተማሪዎች ማህበረሰቦችን በማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ የክልሉ ፕሬዚዳንት ጥሪ አቅርበዋል። በዘውግ መስመር ሁኔታዎችን መቃኘት ኋላ ቀርነት ነው ብለዋል። ኢትዮጵያ ወደ ተለያዩ አፍሪካ ሀገራት የሚጓዙ የአየር ትራንስፖርት ተጠቃሚዎችን በማስተናገድ ቀዳሚነቱን ከዱባይ ተረክባለች። ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰደ ያለው የለውጥ እርምጃ በዓለም አቀፉ ማህበረሰብ የተሰጠው በጎ ምላሽ አስተዋጽኦ እንዳበረከተ ተመልክቷል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን አጋማሽ የምንጀምረው በአንድ ልዩና ወቅታዊ ዘገባ ነው። የባህር ዳር ነዋሪዎች ሕክምና አንቀበልም አሉኝ፣ ይላል የክልሉ ጤና ጥበቃ ቢሮ። ጤና ነክ በሆኑ ጉዳዮች ዙሪያ በማህበራዊ ሚዲያ የሚሰራጩ አሉ ባልታዎች በተለይ የክትባትና የምርምር ስራዎችን ለመስራት እንቅፋት ሆነውብኛል ይላል የአማራ ክልል ጤና ጥበቃ ቢሮ። ቢሮው ይህን ያለው በቅርቡ ለጤና ባለሙያዎችና ለጦማሪያን ባዘጋጀው የምክክር መድረክ ላይ ነው። ጦማሪያኑ በበኩላቸው አሉባልታዎች የሚታዩት ከቤተሰብ እቅድ ጋር በተያያዘ ነው። መነሻው ደግሞ በ1999 ዓ ም በተደረገው የህዝብና ቤት ቆጠራ የአማራ ህዝብ ቁጥር መቀነስና የተሰጠው መላምት ነው አለመተማመኑን የፈጠረው ይላሉ። በሀገር አቀፍ ደረጃ የማህፀን በር ካንሰር ቅድመ መከላከል ክትባት በቅርቡ ይጀምራል። አንዳንድ የባህር ዳር ከተማ ነዋሪዎች ታዲያ ክትባት ጠቃሚ መሆኑን ብናውቅም በማህበራዊ ሚዲያ ከተሰማው ወሬ ተነስተን ምንም አይነት ክትባት አንከተብም እያሉ ነው። የአስቴር ምስጋናው ዘገባ ሁኔታውን ያብራራል። የአማራ ክልል ጤና ጥበቃ ቢሮ ከሰሞኑ በባህር ዳር ከተማ ከጤና ባለሙያዎችና ከጦማሪያን ጋር የውይይት መድረክ አዘጋጅቶ ነበር። ትኩረቱ ደግሞ በጤናው ዘርፍ በተለያዩ ማህበራዊ ሚዲያዎች የሚሰራጨው ተጨባጭ ያልሆነ አሉባልታዎችን እንዴት መፍታት ይቻላል የሚል ነበር። ምክንያቱም ቢሮ አገልግሎት መስጠት አልቻለም፣ ህብረተሰቡም ተጠቃሚ አልሆነም ና ይላሉ። በቢሮ ምክትል ቢሮ ኃላፊ ዶክተር ታሪኩ በላቸው ለዚህ እንደ መነሻ ያቀረቡት ደግሞ ከክትባትና ከምርምር ስራዎች ጋር በተያያዘ በቅርቡ በባህር ዳር ከተማና በባህር ዳር ዙሪያ ወረዳ ጥናት በሚያደርጉ ባለሙያዎች ላይ የደረሰውን የአካል ጉዳትና የህይወት መጥፋት ነው። በተለይ የክትባት አገልግሎት ለመስጠት በህብረተሰቡ ዘንድ ከፍተኛ ጥርጣሬ በመኖሩ በቅርቡ በሀገር አቀፍ ደረጃ ሊጀመር የታቀደውን የማህጸን በር ካንሰር ቅድመ መከላከል ክትባት ላይ እንቅፋት ሳይፈጥር አይቀርም ይላሉ ምክትል ኃላፊው። ሰው ያው ጥናትም ለማድረግ ምርምርም ለማድረግ ሲወርድ በተለይ ከቤተሰብ ምጣኔ አገልግሎቱ ጋር ተያይዞ በክልላችን አንዳንድ ቦታ ላይ ፕሮግራሞችን በጥርጣሬ የምናይበት ምክንያቶች አሉ። ይሄ ምን ጥላ ጠላ ክትባት ፕሮግራሙንም በተመሳሳይ መልኩ አንዳንድ ቦታ ላይ በጥርጣሬ እንዲታይ ተደርገዋል። ይሄ በጣም አደጋ ነው። የሕግ ባለሙያና ጦማሪ የሆነው አቶ ውብሸት ሙላቱ በበኩሉ ለሕብረተሰቡ ጥርጣሬ መነሻ የሆነው በተለይ ከቤተሰብ እቅድ ጋር በተያያዘ በ1999 ዓ.ም በተደረገው የሕዝብና ቤት ቆጠራ የአማራ ሕዝብ ቁጥር መቀነስእና ለዚህም የተሰጠው የተሳሳተ መላምት ነው ይላል። በክትባት ለምሳሌ ሁሉም ሴቶች ቢወስዱ ጥሩ ነው ወደ ፋሚሊ ፕላኒንግ ስንመጣ ግን የአማራ ህዝብ ላይ የተደረገው እኛ ብቻ ሳልሆን 1999 የህዝብና ቤት ቆጠራ ላይ ሁሉ የታወቀ ነው። የታወቀ ነው ማለት ቁጥሩ እንግዲህ ለምን ቀነሰ ሲባል ያ ወደ ሁለት ነጥብ አምስት ሚሊየን ህዝብ ይሄን ያክል ህዝብ እንዴት አነሰ ሲባል አንደኛው በኤች አይቪ ኤድስ ነው ተባለ። እንግዲህ ይሄ የህዝብና ቤት ቆጠራ ኃላፊዋ ሴትዮ የተናገሩት ነው። የህዝብ ተወካዮች ምክር ቤት ማለት ነው። ሁለተኛው በፋሚሊ ፕላኒንግ ነው ተባለ። ማለት የተሻለ ንቃት ኑሮት በተሻለ ሁኔታ የቤተሰብ ምጣኔ እቅድ እየተጠቀመ ነው ማለት ነው የአማራ ክልል። ይሄ ግን ሌላ ጉዳት አለ። ለምንድነው ጉዳቱ? ብሔርን መሰረት ያደረገ አስተዳደር እና ሁሉ ነገሩ በብሔር ብቻ በሚቃኝ ሀገር ውስጥ አንድኛው ቁጥሩ በዚህ መጠን ዝቅ የሚል ከሆነ ኢቭን ለሴኩሪቲ ወይም ለደህንነቱ አደጋ ውስጥ ይገባል። እንደውም ብዙ ሰዎች የሚሉት የአማራ ላይ የዘር ማጥፋት የሚመስል ተፈጽሟል ሲባል በዚህ መንገድ ሶሳይቲው የቁጥሩ እንዲገደብ ከተደረገ እና ሌላው ደግሞ እያደገ ከሄደ የድጎማ የሚደረግልሽ በዚህ ነው፣ ስልጣን ክፍፍል የምታደርጊው በዚህ ነው። እንደ ምንም የማይደረግ ነገር ሁሉ የለም። ኢቭን ጦርነትን ቢመጣ እንኳን መከላከል ሁሉ አትችል። ሶ፣ ያ ሁሉ ስጋት ፈጠረ ማለት ነው። የውይይቱ ማሳረጊያ የሆነው ሳይንሳዊ የሆኑ መረጃዎችን በተመለከተ ጦማሪያን ከጤና ባለሙያዎች ጋር በመነጋገር ከአሉባልታ የጸዳ ታማኝነት ያለው እና የሕብረተሰቡን ጤና ሊጠብቅ በሚችሉ መረጃዎች ላይ በጋራ መስራት እንዳለባቸው ተስማምተዋል። እየተግባባንበትም ይህ ያለንን መረጃዎች ወደ አንድ እናምጣ፣ ጥናቱ የሚያስፈልጋቸው አካባቢዎችና ፕሮግራሞች ላይ ጥናት ይጠና፣ በዛ መሰረት እየተወያየን በውይይት እያዳበርን ፕሮግራሙ ላይ ያሉ የአቀራረብ ችግሮች ካሉ እነሱ መቅረፍ አሉባልታዎች ከሆኑ ደግሞ አሉባልታዎችን በመረጃ በተደገፈ መልኩ ማረም ማስተካከል ያስፈልጋል የሚል ይህ በእንዲህ እንዳለ ክትባትን በተመለከተ በህብረተሰቡ ዘንድ መሬት ላይ ያለውን እውነታ ለመረዳት አንዳንድ የባህር ዳር ከተማ ነዋሪዎችን ጠየቁ። ሁሉም በጥርጣሬ አይን እንደሚያዩት ገለጹልኝ። አንዳንዶቹም አንከተብም የሚል ጽኑ አቋም ይዘዋል። ያየሽ መኮንን ክትባት አስፈላጊ እንደሆነ አውቃለሁ። ግን አሁን ባለው ሁኔታና ተከስቶ በነበረው አንዳንድ አጋጣሚ የሆነ ውስጤ ጥርጣሬ እያደረበት ነው። እሱን እውነት እንዴት ማወቅ እንደሚቻል አይዶን ነው። እሱ ትንሽ ችግር ይፈጣል እንጂ ክትባት አስፈላጊ ነው። ምንድን ነው የተፈጠረው ችግር? ጥርጣሬ ሲከተተሽ ምንድን ነው? ለምሳሌ ዝም ብሎ በወሬ ደረጃ ሴቶችን ሊያመክን የሚችል ክትባት እየተሰጠ ነው ተብሎ ይወራል። ከጤና ቢሮ ትክክለኛ የሆነ መረጃ ይዞ የወጣ ባለሙያ ከሆነ እሱን ማረጋገጥ እፈልጋለሁ። እንደገና ደግሞ ለምሳሌ ማወቃቸው ባለሙያዎች ከሆኑ እነሱንም ላምናቸው እችላለሁ። አዲስ ፊት ከሆነ የበለጠ ጥርጣሬን እንዲጨምር ያደርገዋል። ማህበረሰቡ መጠራጠሩን ባልቃወመውም ግን እነዚህን ነገሮች እርግጠኛ የሚሆንበትን መንገድ እየፈጠረ ማረጋገጥ እየቻለ ክትባቱ ባያልፈው ጥሩ ነው። ስለ ክትባት ብዙ ጊዜ አሁን አንዳንድ ወሬ ላይ የምንሰማው የአማራ ክልል ሕዝብ ቁጥር ለመቀነስ የሚባሉ አንዳንድ ወሬዎች ስላሉ በዛ የተነሳ ክትባት እኔ ብዙም ባል መከተብ አልፈልግም አሁን ቢመጣ ክትባት ራሱ። ለዚህ ደግሞ የክልሉ ጤና ጥበቃ ቢሮ ምክትል ቢሮ ኃላፊ አቶ ብዙዋየው ጋሻው መልእክት አላቸው። ያው እኛ ከህብረተሰቡ የወጣን ልጆቹ ነን። ተቋም እንድንመራ በታሪክ አጋጣሚ ኃላፊነቱን ወስደን ተቀምጠናል። ስለዚህ ህብረተሰቡ በተለይ ከጤና ጋር እየይዘን የምንሰራቸውን ስራዎች በየትኛውም መንገድ ተቋሙ የሚሰጠውን አቅጣጫ ተቋሙ በዚህ መንገድ ይህንን ስራ ልንሰራ ነው ብሎ ሲያስብና ሲነሳ መተባበር ማገዝ እና ተጠቃሚ መሆን መቻል አለበት። ጥያቄዎች ካሉ በግልጽ ተቋሙን መጠየቅ፣ ተቋሙ ያሉ ብዥታዎችን ሳይንሳዊ በሆነ መንገድ ትክክል ከሆኑ ትክክል ነው ይላል፣ ትክክል ካልሆኑ ደግሞ ትክክል አይደለም ብሎ እነዛን ያርማል። የማህፀን በር ካንሰር ቅድመ መከላከል ክትባት በሀገር አቀፍ ደረጃ በቅርቡ በመላ ሀገሪቱ በሁሉም የጤና ተቋማት መሰጠት ይጀምራል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር ምስጋናውን አሁን ለዘገባው እናመሰግናለን። አድማጮች፣ ዛሬ በአብዛኛው ከጤና ጋር የተያያዙ ቅንብሮች ናቸው ያሉን። ቀጣዩ ሁለተኛው ዝግጅትም በዚሁ ላይ ያተኩራል። በተለያዩ ባለሙያዎች ተቃውሞ ሲቀርብበት የቆየው የአልኮል መጠጦች ገደብ አልባ ማስታወቂያና በሲጋራ አጫጫስና ማስታወቂያ አለጣጠፍ ላይ ገደብ የሚጥል ረቂቅ አዋጅ በሚኒስትሮች ምክር ቤት ቀርቦ ጸድቋል። ጽዮን ግርማ ይህንን ረቂቅ አዋጅ በተመለከተ የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን አነጋግራ ተከታዩን ዘገባ አጠናቅራለች። ቢራን ጨምሮ የአልኮል መጠጥ አምራች ግዙፍ የውጭ ኩባንያዎች እንዲሁም አገር በቀል ድርጅቶች ፊታቸውን ወደ አፍሪካ ገበያ ካዞሩ በኋላ ላለፉት ብዙ ዓመታት ኢትዮጵያ የእነዚህ ምርቶች መሸጫ የገበያ ቦታ ሆና ቆይታለች። ከዚህ ቀደም ያነጋገርናቸው ባለሙያዎች አምራች ኩባንያዎቹ መበራከታቸውን ተከትሎ የሚደረጉ የማስተዋወቅ ስራዎች ገደባ አልባ በመሆናቸው ትውልድን የማበላሸት ስጋት ናቸው በሚል ትችት ሲሰነዘርባቸው ቆይተዋል። ከሦስት ቀናት በፊት ለእነዚህ ማስታወቂያዎች ገደብ ሊያበጅ የሚችል ጠንካራ አንቀጾች የተካተቱበት የምግብና የመድኃኒት አስተዳደር ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት ተመርቷል። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አሚን ስለ ረቂቅ አዋጁ ከአሜሪካ ድምጽ ተጠይቀው በ2002 ዓ.ም የመድኃኒትና ቁጥጥር ባለስልጣን በአዋጅ ሲቋቋም ከምግብና ከመድኃኒት በተጨማሪ የጤና ጉዳዮችንና ባለሙያዎችን እንደዚሁም ተያያዥ ጉዳዮችን በሙሉ እንዲቆጣጠር ስልጣን ተሰጥቶት እንደነበር አስታውሰው፣ በተለያዩ የአሰራር ችግሮች ምክንያት የተባለውን ያክል ኃላፊነቱን ሊወጣ እንዳልቻለ ተናግረዋል። በመሆኑም ለሁለት ዓመታት ያክል የሀገር ውስጥና የውጭ ሀገር ባለሙያዎች የተሳተፉበት ዝርዝር ጥናት ተደርጎ ሕብረተሰቡ ላይ ተጨባጭ ጉዳት በሚያደርሱ ጉዳዮች ላይ ገደብ እንዲያበጅ የሚያስገድድ አንቀጾች እንዲካተቱበት ተደርገዋል ብለዋል። ከእነዚህ መካከል አንዱ የአልኮል መጠጥ ነው። የአልኮልም ቢሆን ምን ያክል ወደፊት ፊት ለሚያመጣው ጫና ምን ሊፈጥር እንደሚችል ነገር ተቀምጠዋል። የስጋራም ተቀምጠዋል። ስጋራ በአሁኑ ሰዓት ከሁለት ከሶስት ፐርሰንት ብቻ አጫሽ ቢኖርም

ዶክተር አሚር አልኮልን በሚመለከት ለምሳሌ አጠቃላይ አልኮል ላይ ከአልኮል መጠናቸው በአስር ፐርሰንት በላይ ኮንሰንትሬሽናቸው የሆኑ ማንኛውም የአልኮል መጠጦች፣ ማንኛውም የማስታወቂያ ብሮድካስቲንግ ኢትዮጵያ የሚደረግ ማንኛውም ማስታወቂያ እንዳይተዋወቅ፣ ከወጣቱ ጋር የተገናኙ የመንግስት በዓላት ጋር የተገናኙ ከሱሱ ጋር የተገናኙ እንደዚህም ደግሞ የተለያዩ የእምነትና የመንግስት በዓላት ጋር የተገናኙ ጉዳዮች ስፖንሰር እንዳያደረጉና ሌሎችም እንደዚሁ ተንከራሉ።

የሚገለግልለት ነው ትንባሆን በተመለከተ ለህዝብ ክፍት በሆኑ መገልገያና ህዝብ በተሰበሰበባቸው ማንኛውም ቦታዎች ላይ ሲጋራ ማጨስ ይከለክላል። ከሲጋራም ጋር በተገናኘ ኢትዮጵያ የዓለም የቶባኮ ኮንቬንሽን ማግለጫ የተሳለፋል አለምን የቶባኮ ኮንቬንሽን ተጠበቀችን ለሁለት ስድስት ዓመተ ምህረት ነው ሳይማክ አዋጅ ግን የምራን ቁጥር ባለስልጣን አዋጅ ሁለት ሺ ሁለት ስለሆነ ወጣ። ይህምን የቶባኮ የወጣውን ኮንቬንሽን ስልጣኑን ለዚህ ተቋም ስለማይሰጥ ማስከበር በጣም አስቸጋሪ ነው ነበረው። አሁን ያንን የኮንቬንሽን ላይ የተጠቀሱትን አዋጆችን አንቀጾችን ጨምሮ ሌሎችም ደግሞ ህብረተሰቡን ከመጠበቅ አኳያ ጥሩ ሊባሉ የሚችሉ አንቀጾችን ጨምሯል። ማለት ህብረተሰቡ ከሲጋራ ጭስ እንዳይጋለጥ የፐብሊክ መሪያዎችን በሙሉ ከሲጋራ ጭስ ነጻ ማድረግ ሀላክነትን የሚችል አንቀጾች ተካተውበታል። እንደዚህም የሲጋራ ፓኬት ላይ ሰባ ፐርሰንት የሚሆነው የሲጋራ ፓኬት ገጽ ላይ ወደ በዚያ የአመቱ ተቃዋሚ ባለስልጣኑ በሚያወጣው ፎቶዎች፣ ከለር ፎቶዎች የሲጋራ ጉዳት ያስከትላው በጣም የተለያዩ ህብረተሰቡን አይቶ ሲጋራ ለማድረግ እንዲቀጥ ሊያደረገ የሚችሉ ከልብ ጋር ሊሆን ይችላል፣ ከአፍካንሰር ጋር ሊሆን ይችላል፣ ከካማ ጋር ሊሆን ይችላል። የተለያዩ ያሉ ፒክቸሮችን በከለር ር የተደረገ ሰባ ፐርሰንት የፓኬት ቴግ ላይ መለጠፍ ይደነግጋል። ሲጋራ በችርቻሮ እንዳይሸጥ ይደነግጋል። ሌሎችም እነዚህ ከሲጋራ ጋር የተያዙ ጭ ፕሮቶኮል ለመጠበቅ የሚያገለግሉሽ እንዳይገሱም ተካተውበታል። ከመድኃኒት ጋር በተያያዘ ደግሞ የአንድን መድኃኒት ሶስት አስመጪዎች ካስመዘገቡት ከዛ በኋላ ሌላ አስመጭ ግኘታ ማስመገብ አይችልም የሚል ሕግ ነበረ። እሱም መድኃኒቶችን ማንኛውም ሰው ጥራት ካሟላ ድረስ ተወዳዳሪ እስከሆነ ድረስ እንዲሳተፍ የሚል አንቀጽ አለበት። እንደዚህም መድኃኒቶች ላይ ስለ መድኃኒቱ ጥቅም፣ ስለ መድኃኒቱ ጉዳት በአማርኛና በእንግሊዝኛ እንዲጻፍ ለዚህ የሚያስቀምጣል። እንደዚህም የመድኃኒቶች ሲመረቁ ማገኘት ሲገቡ የተወሰኑ በጣም በተደጋጋሚ የሚጠቀምባቸው መድኃኒቶች ላይ ማክሲመም ሪቴል ፕራይስ በመጨረሻ የችርቻሮ ዋጋ አብሮ ለጥፎ እንዲያስገባ ለመግባል ረቂቅ አዋጁ በቅርቡ በሕዝብ ተወካዮች ምክር ቤት ውይይት ተደርጎበት ይጸድቃል ተብሎ እንደሚጠበቅ ዶክተር አሚር አሚን ገልጸው ከጸደቀ በኋላ በምርቶች ላይ ሊለጠፉ ለሚገባቸው ማሳሰቢያዎች ብቻ የእፎይታ ጊዜ እንደሚሰጥ ተናግረዋል። ከመድኃኒት ጋር የተገናኘ ዋጋ ለመለጠፍ እንደዚሁም ከሲጋራ ፓኬት ጋር ይሄ ችሎችን ለመለጠፍ ከአንድ ዓመት ከአንድ ዓመት ስንት ሚሰር አዋጁ በኋላ በርካታ የገዝ መድኃኒቶችን ለዚህ የበስ ሲጋራዎችን ስለሚችሉ ተከራ የፈታ ጊዜ ይሰጣል። ሌሎቹ ግን አዋጁ ከጠበቀ በኋላ ተከታዩ ማድረግ የሚችል ል ከዚህ ውጭ ያለው ግን የማስታወቂያ ስራዎች ወዲያውኑ ተግባራዊ እንደሚደረጉ ገልጸው በመንገድ ላይ የሚሰቀሉ ትልልቅ የአልኮል መጠጥ ማስታወቂያዎችን በተመለከተ በቀጣይ በሚወጣው ዝርዝር የአሰራር ደንብ የሚካተት እንደሆነ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ሲሆንን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በወርሃ ህዳር ልዩ ትኩረት ለስኳር ህመም። ቀደም ሲል እንዳልነው ወርሃ ህዳር በዓለም ዙሪያ ለስኳር ህመም ልዩ ትኩረት የሚሰጥበት በመሆኑ አሉላ ከአንድ ሙያተኛ ጋር በጉዳዩ ይወያያል። ለአሉላ ዝግጅት መነሻ የሆነውም ዲያቤቲስ በመባል የሚታወቀው ህመም አዲስ ጥናት ስለተጀመረበት ያንን ለመፈተሽ ነው። እና አሉላ እንግዳውን እባክዎ እስቲ እራሱን ከአድማጭ ጋር ያስተዋውቁልኝ ብሎ ነው የጀመረ ውይይቱ። አመሰግናለሁ አሉላ። ኤልያስ ሰይድ ሲራጅ ይባላለሁ። የህክምና ፕሮፌሰር ነኝ የስኳርና የኤንዶክሪኖሎጂ የምንለው ስፔሻሊስት ነኝ። በኢስተርን ቨርጂኒያ ሜዲካል ስኩል የህክምና ትምህርት ቤት ውስጥ የስኳር ህክምና ክፍል ኃላፊ ነኝ የኤንዶክሪኖሎጂ ዲፓርትመንትም ኃላፊ ነኝ። አመሰግናለሁ ዶክተር ኤልያስ። ይሄ የምንነጋገርበት የስኳር ህመም ይበልጥ እያሳሰበ ሄደ እንጂ የቀለለ ችግር አይደለምና የኢትዮጵያንና የአህጉሩን አፍሪቃን የስኳር ህመም ይዞታ የሚመለከት እርስዎም የተሳተፉበት የቅርብ ጊዜ ጥናት በታዋቂው የሳይንስ መጽሔት ላንሴት ላይ ለህትመት በቅቷል። ወደ ዝርዝሩ ከመግባታችን በፊት በልማድ የስኳር ህመም ብለን የምንጠራው ይህ የበሽታ አይነት ለመሆኑ የቱን ያህል አሳሳቢ ሆነዋል? ጠቅላላውን ሁኔታ ከማየት ብንደረደር። እሺ አመሰግናለሁ። አሉላ እንዳልከው የስኳር ህግ በሽታ በአሁኑ ጊዜ ዓለም ውስጥ ጸጥ ያለ ወረርሽኝ ነው የሚባለው። ኳይት ኤፒደሚክስ እንለዋለን በእንግሊዝኛ። በዓለም ደረጃ አይተህ እንደሆነ በአሁኑ ጊዜ ከአራት መቶ ሚሊዮን በላይ ሰዎች ስኳር በሽታ አላቸው። በተጨማሪ ደግሞ ሶስት መቶ አምሳ ሚሊየን የሚሆኑ ሰዎች ቅድመ ስኳር ወይም ወደ ስኳር የተጠጋ አላቸው። ይሄ በጣም በጣም ትልቅ ቁጥር ነው። ይሄ እንግዲህ የዓለም የስኳር ማህበር የሚባል ማህበር አለ እሱ ያወጣው ሳይንሳዊ የሆነ ግመታ። ወደ አፍሪካ ስንመጣ ወደ አስራ ስድስት ሚሊየን የሚሆኑ ሰዎች ስኳር አላቸው ተብሎ ይገመታል። ወደ ኢትዮጵያ ደግሞ ስንመጣ የተለያዩ ግመታዎች አሉ። አንዱ ይሄ ያልኩ የዓለም ስኳር ማህበር ግመታ ነው በሱ አገማመት ኢትዮጵያ ውስጥ ከአምስት መቶኛ በላይ ከመቶ ሰው አምስቱ ለስኳር ስኳር በሽታ አለው የሚል ግምት ነው ያለው በተጨማሪ ደግሞ ከመቶ አስራ አምስት ሰው ቅድመ ስኳር አለው ወደ ስኳር በጣም ተጠግቷል እና እነኚህን ሁለቱን ብትጨምር ከመቶ ሀያ ሰው ወይም ስኳር ወይም ቅድመ ስኳር አለው ማለት ነው የሚገርምህ ነገር ይህ እንግዲህ ይህ ግምት የወጣው ባለፈው አመት ነው በሱ ግምት ኢትዮጵያ ውስጥ ከሁለት ነጥብ አምስት ሚሊዮን በላይ የስኳር በሽታ ህሙማን አሉ ተብሎ ይገመታል። በዚህ እንግዲህ አፍሪካ ውስጥ የመጀመሪያው ማለት ነው፣ በብዛት ኢትዮጵያ ትልቅ አገር እንደመሆኗ አምስት ከመቶ ከተጠቃ ብዙ ሰው ነው የሚሆነው ማለት ነው። ከአራት ሰዎች ሶስቱ ስኳር እንዳለባቸው ላያውቁት ይችላሉ ካለባቸው አራት ሰዎች ሶስቱ መኖሩን እንኳን አያውቁ ላያውቁት ይችላሉ። በጣም ቀለል ያለ ከመሆኑ ጋር ተያይዞ ምልክትም ስለማይሰጥ እንግዲህ በአፍሪካ እና በኢትዮጵያ ግምት ነው። አሜሪካ ውስጥ ራሱ ከሶስት ሰዎች አንዱ ስኳር እንዳለው አያውቀውም። ጸጥ ያለ በሽታ ስለሆነ ማለት ነው እና በጣም ትልቅ ችግር ነው። በገንዘብም ካየኸው ዓለም ውስጥ በአመት ከሰባት መቶ ቢሊየን በላይ ብር ኪሳራ ይመጣል ኢኮኖሚ ላይ በስኳር በሽታ ምክንያት ለሕክምና የሚወጣውንም ጨምራ እንደገና ደግሞ ሰዎች ሲታመሙ ለሕብረተሰብ የሚያገለግሉትን ስራም ጀምሮ መስራት አይችሉም። እሱም የኢኮኖሚ ጫና ያመጣል። መልካም ዶክተር ኤልያስ የሚያሳስቡ ቁጥሮችን የሰጡን በቁጥሩ እንደርደር ብዬ ነው እሱን ያስቀደምኩት። የሚያሳስቡ ብቻ ሳይሆን በጣም የተለየ ትኩረት የሚሹ መሆናቸውን ያመላክታል። የሙያ ጓደኞች ጋር ሀሳብ የምትቀባበሉበት መድረክ ላይ አንድ የሙያ አጋሮ እጅግ አስፈላጊ ነገር ግን አሳሳቢነቱ የጎላ መረጃ ይሉታል። ይህንኑ ቀደም ብለን የጠቀስነውን ጥናት እና እርስዎ ለሙያ አጋሮች ያጋሩትን መረጃ አስመልክቶ በሰጡት አስተያየት ዶክተር ኤልያስ የስኳር ህመምና ቅድመ ስኳር ብለው የገለጡትን ሁኔታ ብዙ የምናውቀው ይመስለን፣ ነገር ግን በእርግጠኝነት በደንብ የማናውቀው ብናውቀውም የጉዳዩን አሳሳቢነት ያህል ያላሰጋን ይመስላልና ና በየቀኑ ለዚህ ህመም የሚጋለጡ ሰዎች ቁጥር መጨመር፣ ይልቁንም ደግሞ የማያውቁት ሰዎች ቁጥር ከፍተኛ መሆኑ፣ እስኪ አድማጮቻችን በሚረዱት መልኩ ፈታ እናድርገው። አንድ ሰው ምን ሲሆን ነው የልማድ አነጋገሩን ነው የምንጠቀመው ለስኳር በሽታ ወይም ህመም ተጋልጧል የሚባለው መቼስ ነው? ቅድመ ስኳር የሚባለው ሁኔታ የሚከሰተው እንግዲህ የስኳርና ቅድመ ስኳር የሚሉት የስኳር መጠን በመለካት ነው የሚታወቀው። ካልተለካ ያው ግምት ይኖራል፣ ሐኪሞች የሚገምቱት ግምት ነገር ግን በሚያረጋግጥ መልኩ ማወቅ አይቻልም እና ስኳር የምንለው ምግብ ሳንበላ ለስምንት ሰዓት ስኳራችን ሲለካ ከመቶ ሀያ ስድስት በላይ ሲሆን ስኳር እንለዋለን። ምግብ ሳንበላ ቁጥሩ ከመቶ እስከ መቶ ሀያ አምስት ባለው ከሆነ ደግሞ ቅድመ ስኳር እንለዋለን። እነኚህ ናቸው። እነኚህን ነገሮች የሚያመጡት የተለያዩ ነገሮች አሉ። አንዱ ያው የአመጋገብ ስልት ጋር ተያይዞ የሚመጣ ነው። ብዙ ምግብ መብላት፣ በተለይ በተለይ ደግሞ ቅባትነትና ስኳርነት ያላቸው ምግቦች ክብደትን የመጨመር ነገር ያመጣሉ እና ክብደቱ እየጨመረ ሲሄድ ነው ቅድመ ስኳርና ስኳር የሚመጡት። በተጨማሪ ደግሞ የእንቅስቃሴ አለመኖር ሲጨመርበት ስኳሩ ወይም ቅድመ ስኳሩ የመምጣት ሁኔታ ያሳያል ማለት ነው። እና የሚገርመው ነገር ብዙ ሰው ምልክትም የለውም፣ ሲይዘው ሐኪም ጋር ሄዶ ነው የሚገኘው። ስለዚህ በተለይ የመካከለኛ እድሜ የደረሱ ሰዎች ከአርባ አመት በላይ ያሉ ሐኪም ጋር ሲሄዱ ስኳራቸውን መለካት አለባቸው፣ ጸጥ ብሎ ሊመጣ ስለሚችል ማለት ነው። ብሶ ከመጣ ግን አንዳንዴ ምልክቶች ይሰጣል። ብዙ ውሃ የመጠጣት ብዙ ሽንት የመሽናት ክብደት ቶሎ ብሎ የመቀነስ የመሳሰሉ ነገሮች ይዞ ይመጣል እና ይሄ ነው እንግዲህ ይሄ ቅድመ ስኳርና የስኳር ሁኔታ የጸጥታ ወረርሽኝ ብለውታል። ድምፅ አልባ ወረርሽኝ እንበለው እጅግ የከፋ ጣጣ የማስከተሉን ያህል ጉዳቱ ቀደም ብለው የገለጹትን በዓለም ደረጃ እስከ ሰባት መቶ ቢሊዮን ዶላር ሊያስወጣ የሚችል ከስኳር ጋር በተያያዙ ህመምና በሚከተሉ ጣጣዎች የአሜሪካን አጠቃላይ ህዝብ ቁጥር ሶስት መቶ ሚሊዮን የሚደርስ ለስኳር የተጋለጡ ህዝቦች የሚኖሩበት ዓለም ነውና እስኪ በአንድ ተራ ሰው ህይወት ውስጥ ሊያደርስ የሚችለውን ጉዳት እንመልከት። በሀገርና የጤና ጥበቃ ፖሊሲን አሰራሮችን ሊቀይር የሚችለውን ሁሉ በርቀት መመልከት እንችላለን። እስኪ አንድ ሰው ለስኳር ህመም ከተጋለጠ በኋላ ቀደም ብሎ የገለጹትን ይህም ምልክቶች መከሰት ሲጀምር መጋለጡ በህክምና ከተረጋገጠ በኋላ ምን ይመጣበታል? ምንድን ነው የሚከተለው? ከባድ በሽታ መሆኑን ሁሉም ሰው ሊያውቅ ይችላል። አ ጥሩ ጥያቄ ነው። ስኳር በተለይ ጠንከር ብሎ ከመጣ ምልክቶች ያሳያል። ምልክቶቹ ቅድም እንደነገርኩ ብዙ ውሃ የመጠጣት የመሽናት ክብደት ቶሎ ብሎ የመቀነስ አይነት ነገር ምልክቶች ያሳያል። ቀለል ብሎ ሲመጣ ግን ምልክት አያሳይም ለረዥም ጊዜ ምን ያህል ሊቆይ ይችላል ሳይታወቅ? ይገርመሃል፣ ከአምስት አመት በላይም ሊቆይ ይችላል። ዝቅ ብሎ እንግዲህ በሳይንሳዊ በሆኑ ጥናቶች የታየ ነው። ስለዚህ ለዛ ነው ሰዎቹ ከአርባ አመት እና በላይ ሲሆናቸው በየአመቱ መለካት አለባቸው የምንለው፣ ጸጥ ብሎ ሊኖር ስለሚችል። እንግዲህ ከዛ በኋላ ያው ስኳሩ ከመጣ በኋላ ሕክምና መደረግ አለበት። ለምንድን ነው ሕክምና የምናደርገው ካልከኝ የስኳር ከፍ ማለት ብዙ የተለያዩ ነገሮች ችግሮችን ይዞ ይመጣል በአጭሩ በእንግሊዝኛ ያው አኪዩት እንለዋለን በአጣዳፊ ሁኔታ ራስን የመሳት ሁኔታ ተፈጥሮ በአጣዳፊ ሕክምና የሚካሄድበት ሁኔታ ሊፈጠር ይችላል። ሕክምና ካልተደረገ እንደገና ደግሞ ቀስ ብሎ ደግሞ ጊዜ ወስዶ ወይም ደግሞ ክሮኒክ የምንለው በእንግሊዝኛ ብዙ ነገሮች ያጠቃል። ዓይን አንደኛው ዋና ነው። አለማየት ድረስ ማምጣት የሚችል ነገር ነው። ኩላሊትን ያጠቃል። ኩላሊት ደግሞ ሄዶ ሄዶ ኩላሊት መተካት የሚያስፈልግበት ሁኔታ ሄዶ ሄዶ ሊቆም ይችላል። ሶስተኛ ደግሞ በተለይ እግር ላይ ያሉ ነርቮች ይጠቁና እግር ላይ ቁስል የመኖር ቁስሉ ደግሞ ብሶ ብሶ የእግርን መቆረጥ ሊያመጣ የሚችል ነገር ያመጣል። ሌላ ደግሞ የልብ በሽታ ስኳር በሽታ ያላቸው ሰዎች ለልብ በሽታ ወይንም ደግሞ የጭንቅላት ደም ስርጭት መበላሸት ወይም ደግሞ ስትሮክ የምንለው በእንግሊዝኛ የመሳሰሉ ነገሮች በሙሉ ከስኳር ጋር የመያያዝ ባህሪ አላቸው። ስለዚህ ስኳር ያው በጊዜ ህክምና ካልተካሄደ በቁጥጥር ካላዋል ነው ሄዶ ሄዶ እነኚህን የመሳሰሉ ችግሮች ማምጣት ይችላል። ፕሮፌሰር ኤልያስ ቀደም ብሎ አሀዞችን ሲነግሩን ለቅድመ ስኳር ህመም የተጋለጠውን ህዝብ ቁጥር ጨምሮ ከስኳር ጋር በተያያዘ አምስት በመቶ በቀጥታ ለስኳር የተጋለጡ ሰዎች እንደመሆናቸው፣ ሀያ በመቶ ከህብረተሰቡ አንድ አምስተኛውን የሚመለከት የህመም ጉዳይ ሊሰጠው የሚገባ ትኩረት አሳሳቢነቱ ግልጽ የመሆኑን ያህል እንዴት ነው ይሄ ቁጥር በአንድ ጊዜ የተደረሰበት? ከዚህ ቀደም ከነ የነበረን የአኗኗር ዘይቤ በመለወጡ ከዚህ ቀደም የተሰሩት ጥናቶች በበቂ ደረጃ አለማሳየታቸው፣ ሁለቱም ምንድን ነው የሚታዩት እንዲህ የገዘፈ ቁጥር ለመከሰቱ? አሉላ ጥያቄ አንጠልጥሎ ሲተው ማለት ሁላችንም እንደምናረገው ቀጣይ ፕሮግራም አለ ማለት ነው። አሉላ ከእንግዳው ጋር ሊመለስ ይችላል። ፕሮግራማችንን እንግዲህ እያገባደድን ነው። የተከበራቸው አድማጮቻችን ለምሽቱ ያሰናዳቸው ወይም ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራለን ንጉሱ ታምሬ ነው። በዋና አዘጋጅ ትዝታ በላቸውና ሌሎች ባልደረቦቻችን ስም የምንሰናበታቸው ደግሞ አስተናጋጆች ሰለሞን ክፍሌና አዲሱ አበበንን አብራችሁ ስለቆያችሁ እናመሰግናለን። በሚቀጥሉት የነገ የተነገ ወዲያ ፕሮግራሞችን ደግሞ እንዲሁ አብረን ቆይተን እንድትከታተሉ እንጋብዛችኋል። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።